ኦሪት ዘፀአት ምዕራፍ ሰላሳ ዘጠኝ እግዚአብሔርም ሙሴን እንዳዘዘው በመቅደሱ ለማገልገል ከሰማያዊ ከሐምራዊም ከቀይ ግምጃም በብልሃት የተሠራ ልብስ ለአሮንም የተቀደሰውን ልብስ አደረጉ። እግዚአብሔርም ሙሴን እንዳዘዘው ኤፉዱን ከወርቅ ከሰማያዊም ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ አደረገ። ወርቁንም ቀጥቅጠው እንደ ቅጠል ስስ አድርገው እንደ ፈትል ቈረጡ። ብልህ ሠራተኛም እንደሚሠራ ሰማያዊ፣ ሐምራዊም፣ ቀይም ግምጃ የተፈተለ ጥሩ በፍታ ከእርሱ ጠለፉ። ሁለት ወገንም እንዲጋጠም በሁለቱ ጫንቃዎች ላይ የሚጋጠም ልብስ አደረጉት። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኢፉዱ ቋድ እንደ እርሱ ከእርሱም ጋር አንድ ነበር ከወርቅና ከሰማያዊ ከሐምራዊም ከቀይ ግምጃም ከተፈተለ ከጥሩ በፍታ የተሠራ ነበር። እግዚአብሔር ሙሴን እንዳዘዘው በወርቅ ፈርጥ የተያዙ የመረግድ ድንጋዮች ሠርተው እንደ ማኅተም ቅርጽ የእስራኤልን ልጆች ስም ቀረጹባቸው። ለእስራኤል ልጆች የመታሰቢያ ድንጋዮች ይሆኑ ዘንድ በኢፉዱ ጫንቃዎች ላይ አደረጓቸው። እግዚአብሔርም ሙሴን እንዳዘዘው የደረቱን ኪስ ብልህ ሠራተኛ እንደሚሠራ እንደ ኢፉዱ አሠራር ከወርቅና ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ አደረገው። አራት ማዕዘንም ነበር። የደረቱን ኪስም ድርብ አድርጎ ርዝመቱ ስንዝር ወርዱም ስንዝር ድርብም ነበር። ዕንቁዎችንም በአራት ተራ አደረጉበት። በፊተኛውም ተራ ሰርዲዮን፣ ቶፓዚዮን የሚያብረቀርቅ ዕንቁ፣ በሁለተኛውም ተራ በሉር፣ ሰንፔር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኪልቄዶን፣ አሜቴስጢኖስ፣ በአራተኛውም ተራ ቢረሌ፣ መረገድ፣ ኢያስጲድ በወርቅ ፈርጥ ተደረጉ የእንቁዎችም ድንጋዮች እንደ ዐሥራ ሁለት እንደ እስራኤል ልጆች ስሞች ነበሩ በየስማቸውም ማተሚያ እንደሚቀረጽ ተቀረጹ ስለ ዐሥራ ሁለቱም ነገዶች ነበሩ ለደረቱ ኪስም የተጐነጐኑትን ድሪዎች እንደ ገመድ አድርገው ከጥሩ ወርቅ ሠሩ ሁለቱም የወርቅ ፈርጦች ሁለቱም የወርቅ ቀለበቶች ሠሩ ሁለቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አደረጉ ሁለቱንም የተጐነጐኑትን የወርቅ ድሪዎች በደረቱ ኪስ ወገኖች ወዳሉት ወደ ሁለቱ ቀለበቶች አገቡ። የሁለቱንም ድሪዎች ጫፎች በሁለቱ ፈርጦች ውስጥ አግብተው በኤፎዱ ጫንቃዎች ላይ በፊታቸው አደረጉ። ሁለቱንም የወርቅ ቀለበቶች ሠሩ። እነርሱንም በኤፎዱ ፊት ለፊት ባለው በደረቱ ኪስ በሁለት ጫፎች ላይ አደረጓቸው። ደግሞም ሁለት የወርቅ ቀለበቶች ሠሩ በኢፉዱም ፊት ከጫንቃዎች በታች በብልሃት ከተጠለፈ ከኢፉዱ ቋድ በላይ በመያዣው አጠገብ አደረጓቸው። የደረቱ ኪስ በብልሃት ከተጠለፈ ከኢፉዱ ቋድ በላይ እንዲሆን ከኢፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ጋር ወደ ኢፉዱ ቀለበቶች በሰማያዊ ፈተል አሰሩት። እግዚአብሔርም ሙሴን እንዳዘዘው የኢፉዱ ቀሚስ ሞላውን በሸማኔ ሥራ ሰማያዊ አደረገው። በቀሚሱም መካከል አንገትጌ ነበር። እንዳይቀደድም እንደ ጥሩር የተሠራ ጥልፍ በአንገትጌው ዙሪያ ነበር። በቀሚሱም ታችኛ ዘርፍ ከሰማያዊ ከሐምራዊም፣ ከቀይም ግምጃ ከተፈተለ በፍታም ሮማኖች አደረጉ። ከጥሩ ወርቅም ሻኵራዎችን ሠሩ። ሻኵራዎችንም ከሮማኖች መካከል በቀሚሱ ዘርፍ ዙሪያ አደረጉ። በቀሚሱ ዘርፍ ዙሪያ ሻኵራንና ሮማንን ሻኵራንና ሮማንን ለማገልገል አደረጉ። እግዚአብሔርም ሙሴን እንዳዘዘው እንደ ሸማኔ ሥራ ከጥሩ በፍታ ለአሮንና ለልጆቹ ሸሚዞችን፣ ከጥሩ በፍታም መጠምጠሚያውን፣ ከጥሩ በፍታም መልካሞቹን ቆቦች ከተፈተለም ከጥሩ በፍታ የእግር ሱሪዎችን ከተፈተለም ከጥሩ በፍታ ከሰማያዊውም ከሐምራዊውም ከቀይም ግምጃ በጥልፍ አሰራር የተሠራ መታጠቂያውን አደረጉ። እግዚአብሔርም ሙሴን እንዳዘዘው ከጥሩ ወርቅ የተቀደሰውን አክሊል ምልክት ሠሩ። በእርሱም እንደ ማኅተም ቅርጽ አድርገው ቅድስና ለእግዚአብሔር የሚል ጻፉበት። በመጠምጠሚያውም ላይ ያንጠለጥሉት ዘንድ ሰማያዊውን ፈትል አሰሩበት። እንዲሁም የመገናኛው ድንኳን የማደሪያውም ሥራ ሁሉ ተጨረሰ። እግዚአብሔርም ሙሴን እንዳዘዘው ሁሉ የእስራኤል ልጆች አደረጉ፣ እንዲሁ አደረጉ። ማደሪያውንም ድንኳኑንም ዕቃውንም ሁሉ ወደ ሙሴ አመጡ። መያዣዎቹን፣ ሳንቆቹን፣ መወርወሪያዎቹን፣ ምሰሶዎችንም እግሮችንም ከቀይ ከአውራ በግ ቁርበትም የተሠራ መደረቢያ ከአቆስጣ ቁርበትም የተሠራ መደረቢያ የሚሸፍነውንም መጋረጃ የምስክሩንም ታቦት መሎጊያዎቹንም የስርየት መክደኛውንም ገበታውንም ዕቃውንም ሁሉ የገጹንም ህብስት ጥሩውንም መቅረዝ መብራቶቹንም በተራ የሚሆኑትንም ቀንዲሎች ዕቃውንም ሁሉ የመብራቱንም ዘይት የወርቁንም መሠዊያ የቅባቱንም ዘይት ጣፋጩንም ዕጣን የድንኳኑንም ደጃፍ መጋረጃ የናሱንም መሠዊያ የናሱንም መከታ መሎጊያዎቹንም ዕቃውንም ሁሉ የመታጠቢያውን ሰንም መቀመጫውንም የአደባባዩንም መጋረጆች ምሰሶችንም እግሮችንም። የአደባባዩንም ደጃፍ መጋረጃ አውታሮችንም ካስማዎችንም ለመገናኛው ድንኳን ለማደሪያ ማገልገያ የሚሆኑን ዕቃዎች ሁሉ ከመቅደሱ ውስጥ ለማገልገል በብልሃት የተሠሩትን ልብሶች በክህነትም ያገለግሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች የልጆቹንም ልብሶች አመጡ። እግዚአብሔርም ሙሴን እንዳዘዘ ሁሉ እንዲሁ የእስራኤል ልጆች ሥራውን ሁሉ ሠሩ። ሙሴም ሥራውን ሁሉ አየ፤ እነሆም አድርገውት ነበር። እግዚአብሔር እንዳዘዘው እንዲሁ አድርገውት ነበር። ሙሴም ባረካቸው።